kan waan dhiyoo hojjan keessaa akka tokkotti deebiin isanitti isaanitti muuti jirra waan guyyaa qomii isanii qopheessin taarra tan nagaa keenya nu bula ansoora ala keessa tabaruutii wal dachaana sagantaa faana maraatti ta'a. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 5 2013 ዓመተ ምህረት ዝግጅታችን ጀመረ። ባለፉት ዓመታት በተለያዩ የኢትዮጵያ ግዛት ውስጥ የተለያዩ አይነት ጭፍጭፋዎች ሲካሄዱ እነዛን ለመከላከል እነዛን ለማስቆም ተጠያቂነትን ለማምጣት የተደረገበት አካሄድ በጣም ደካማ ደካማም በመሆኑ ነው። እንደነዚህ አይነት ችግሮች ሊከሰቱ የቻሉት ወደፊትም የሚከሰቱት ባለፉት ሰላሳ ዓመታት ልጆቻችን የተማሩበት ወጣቱ ያደገበት ናሬሽን አካባቢህ ያንተ ዘር በደም ማለት ነው ያንተ ዘር ብቻ ነው ተጠቃሚ መሆን ያለበት የሚል አይነት ነገር በጭንቅላት ውስጥ እንዲገባ ስለተደረገ አሁን የተጠቀሰው የሕግ የበላይነት ችግሩን ከስሩ አያጠፋውም። የቀደሙት አቶ ኩብርገና የኢኒሽቲቭ አፍሪካ ስራ አስፈጻሚ ዲሬክተር ከአዲስ አበባ። እርሳቸውን ተከትሎ የተሰሙት ደግሞ አቶ ብርሃን መዋ ከዋሽንግተን ዲሲ በግል የንግድ ስራ የሚተዳደሩና በኢትዮጵያ ጉዳዮች ላይ በመጻፍ የሚታወቁ ናቸው። በቅርቡም በኢትዮጵያ የዜጎችን ደህንነት ዋስትና እና የሀገሪቱን ሰላም አስመልክቶ ለጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ጽፈዋል። በኢትዮጵያ ዘውግ ለይተው በንጹሐን ዜጎች ላይ የሚነጣጠሩ ጥቃቶች፣ አንጃ የለዩ ግጭቶችና የለየለት ጦርነት የደቀኗቸውን ብርቱ ፈተናዎችና እንዲሁም በአጠቃላይ የሀገርን መጭጥ አስመልክቶ በተጀመረው ውይይት ለሁለተኛው አጋማሽ ስርጭታችን ጠብቋቸው። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችንና በቀጥታ ማዳመጥ ትችላላችሁ። አሁን የሰአቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ትናንት ምሽት ወደ ባህር ዳርና ጎንደር ሚሳይሎች መወንጨፋቸውን ባለሥልጣናት አስታወቁ። ሚሳይሎቹ የተተኮሱት በሕወሓት ኃይሎች ነው ያሉት ባለሥልጣናት፣ የባህር ዳሩን አውሮፕላን ጣቢያ የመታው ሚሳይል መጠነኛ ጉዳት ማድረሱን የገለጹበትንና የአካባቢዎቹን ነዋሪዎች አስተያየት ጨምራ ዘጋቢያችን አስቴር ምስጋናው ተከታዩን አድርሳናለች። ትናንት ምሽት ወደ ባህር ዳርና ጎንደር ሮኬት መተኮሱን ያስታወቀው የአስቸኳይ ጊዜዎች መረጃ ማጣሪያ ነው። በዚህም በባህር ዳር አውሮፕላን ማረፊያ አካባቢ መጠነኛ ጉዳት ደርሷል ብሏል። ዝርዝሩን መርማሪ ቡድን ተመድቦ እየተጣራ መሆኑንና በቀጣይ እንደሚገለጽም ነው ያስታወቀው። የሮኬት ጥቃቱ የተፈጸመው በህወሀት መሆኑንም ጠቅሷል። ስግብግብ ጁንታ የህወሀት ቡድን በእጁ ያሉትን የመጨረሻዎቹን መሳሪያዎች ጠጋግኖ ሞክሯል በማለት ነው የገለጸው። ይህም ከመሞቱ በፊት የመጨረሻውን አቅሙን እየሞከረ መሆኑን ያሳያል ብሏል። ስማቸው እንዲጠቀስ ያልፈለጉ የአሜሪካ ድምጽ ያነጋገራቸው የባህር ዳር ከተማ ነዋሪዎች ትናንት ከእኩለ ሌሊት በፊት በሰማይ ላይ የሚወነጨፍ ነገር ማየታቸውንና ከዛም ከፍተኛ የፍንዳታ ድምጽ መስማታቸውን አስረድተዋል። ዝናብ እንደሚዘንብ ነገር እንደ ክረምት ብልጭ ብልጭ ይላልና በደረቁ ዝናብ ሊጥል ምንድን ነው? ዝን ሌላገር ዝናብ እየዘነበ ነው ብዬ ወደ ሰማይ ሳይ ሁለት ብልጭ ብልጭ እንዳለ ፈነዳ። በኋላ በቃ ግድግዳ ሁሉ ሲነጋነቅ፣ ግድቱ ምዱ ሲነጋነቅ ሮጬ ቤት ገባሁኝ። ዘጋግትን ቁጫን። ከዛ በኋላ ተኩስ በተኩስ በቃ በያቅጣጫው ተኩስ ሆነ። አምስት ሰዓት ከሀያ አካባቢ ከፍተኛ የሆነ ፍንዳታ ተሰማ። ከዛ በኋላ ቀላል የሆነ ተኩስ ነበር። የት ነው ብለን ስንወጣ ከውጭ ሆነን ስንመለከት ወደ አየር መንገዱ አካባቢና ወደ አየር ኃይል አካባቢ ነው። በዛ ፍንዳታ ያው ትንሽ መደናገጥ ነበር። ተኩስ ይሰማ ነበር። ከከተማው ውስጥ ዛሬ ሰላማዊ ሆኖ እየቀጠለ ነው። በተለያዩ የመገናኛ ብዙኃን የተደመጡት የህወሀት መሪዎችም ጥቃቱን መፈጸማቸውን አረጋግጠዋል። ይህ በእንዲህ እንዳለ የአማራ ብዙኃን መገናኛ ድርጅት ማምሻውን ባወጣው ዘገባ የሀገር መከላከያ ሰራዊት እና የአማራ ልዩ ኃይል በራያ ግንባር ባደረጉት ውጊያ ዋጃና ጥሙጋን በቁጥጥር ስር ማዋሉን ነው የገለጹት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር ምስጋናውን ለዘገባዋ አመሰግናለሁ። አድማጮች በዚሁ ርዕሰ ጉዳይ ለተከታዩ ዘገባ ደግሞ ወደ መቅሌ እናልፋለን። በጎንደርና ባህር ዳር ከተሞች የአውሮፕላን ማረፊያዎች ነበሩ ያሏቸውን የወታደራዊ ስራዎች ማስፈጸሚያዎች በሚሳይል መተናል ሲሉ የትግራይ ክልል ከፌዴራል መንግስት ጋር የሚያደርገውን ውጊያ የሚመራው ጦር ቃል አቀባይ አቶ ጌታቸው ረዳ ተናገሩ። በህዝባዊ መሰረተ ልማቶች ላይ ይደርሳሉ ላሏቸው ጥቃቶች አጸፋዊ ምላሽ እንሰጣለን ብለዋል። በትግራይ በደቡባዊ ዞን ውጊያ መከፈቱን መግለጻቸውን ጠቅሶ ሙልጌታ ጽብሃ ተከታዩን አጭር ዘገባ ልኳል። በትግራይ ክልል ሴንትራል ኮማንድ የሚባል ተዋቅሯል። የኮማንዱ ቃል አቀባይ አቶ ጌታቸው ረዳ በዛሬው ዕለት በመገናኛ ብዙሃን ወጥተው በትናንትናው ዕለት በትግራይና የኤርትራ ዋሳኝ አካባቢዎች በአይጋ ሞኖክሰይቶ ዛላንበሳ፣ ራማና አዲያቦ አካባቢዎች ጦርነት እንደነበረ ተናግሯል። በዛሬው ዕለት ጦርነቱ መቀነሱም ገልጸዋል። አቶ ጌታቸው ረዳ ትናንት በነበረው ጦርነት ሰራዊታችን በሚገባ መክቷል በማለት ነው የተናገሩት። እንዲሁም በዛሬው ዕለት ትግራይ ከአማራና አፋር ክልል በሚያዋስን የደቡባዊ ዞን ጦርነት መጀመሩ ገልጸው እየመከትን እንገኛለን በማለት ነው አቶ ጌታቸው ረዳ የገለጹት። በቅርቡ የጸረ ማጥቃት እንቅስቃሴ ይጀመራል ብለዋል። በሌላ በኩል ትናንት ማታ በጎንደርና ባህር ዳር ከተሞች የአውሮፕላን ማረፊያ ጣቢያዎች በሚሳይል ጥቃት አድርሰናል ብለዋል። ካሁን በፊት በትግራይ ክልል በአውሮፕላን ጥቃት ከተፈጸመ አጸፋዊ ምላሽ አውሮፕላን የሚነሱበትና የሚያርፉበት ማንኛውም ቦታ እንመታለን ብለው ነበር አቶ ታቸው ሲናገሩ ወታደራዊ እንቅስቃሴ የሚያግዙ ስራዎች በኤርፖርቶቹ ሲፈጸም ነበር ያሉ ሲሆን በዚህም እርምጃ ወስደናል ብለዋል። በቀጣይም በትግራይ ክልል የህዝባዊ አገልግሎት የሚፈጸምባቸው ተቋማት ጥቃት ከተፈጸመበት አጽፋዊ እርምጃ እንወስዳለን ነው ያሉት። በንግግራቸው በድልድዮችና የኤሌክትሪክ ማከፋፈያ ማዕከላት ኢላማ ሊሆኑ እንደሚችሉ አመላክተዋል። ኢላማ ሊሆኑ ከሚችሉ ቦታዎችም ሰላማዊ ሰዎች ራሳቸውን እንዲያርቁ መክረዋል። በሌላ ዜና በትግራይ ክልል ለሁለት ቀናት ጠፍቶ የነበረ የኤሌክትሪክ ኃይል አገልግሎት ከትናንት ምሽት ጀምሮ ህዝብ እያገኘ ነው። እንዲሁም የባንክ አገልግሎት ህብረተሰቡ በውስን መልኩ በመቀለ ከተማ ማግኘት ጀምረዋል። ከሰኞ ጀምሮ ደግሞ ሁሉም ባንኮች ለህዝቡ ክፍት ይሆናሉ በማለት ምንጮች ነግረውናል። ከከተማ ወደ ከተማ የትራንስፖርት አገልግሎት ደግሞ ህዝብ ፍቃድ አውጥቶ እየተንቀሳቀሰ ይገኛል። ለአሜሪካ ድ ሙልጌታ ጽብሃ፣ መቐለ። ሙልጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ወደ ዓለም አቀፍ ዜናዎች እናልፋለን። የፕሬዚዳንት ትራምፕ ደጋፊ የሆኑ ሰልፈኞች ዛሬ ወደ ዋሽንግተን ዲሲ ጎዳናዎች ወጥተዋል። የተቃውሞ ሰልፉ በቅርቡ በተካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ፕሬዚዳንት ትራምፕ ምርጫው ተጭበርብሯል ሲሉ ተጨባጭ ማስረጃ በሌለበት ያቀረቡትን ክስ ተከትሎ በደጋፊዎቻቸው በተለያዩ አካባቢዎች እየተካሄዱ ካሉ ሰልፎች አንዱ ነው። በዩናይትድ ስቴትስ ለኮቪድ-19 አዲስ በተጋለጡ ሰዎች ቁጥርና ሆስፒታል በገቡ ታማሚዎች አሀዝ በአንድ ቀን ዕድሜ እስካሁን ከተዘገቡት በሙሉ ከሁሉ የከፋ የተባለ ሪከርድ ተመዝግበዋል። በትላንትናው ዕለት በዩናይትድ ስቴትስ 170 ሺህ ሰዎች ለኮቪድ-19 መጋለጣቸውን የወረርሽኙን መዛመት የሚያመላክቱ መረጃዎች የሚያሰባስበው ፕሮጀክትና የጃን ሆፕኪንስ ዩኒቨርሲቲ መረጃዎች ጠቁመዋል። ይህም ከአንድ ቀን በፊት በ24 ሰዓታት ዕድሜ ከተዘገበው አሀዝ በ20 ሺህ የሚበልጥ ነው። በዕለቱም በመላዋ ዩናይትድ ስቴትስ ቁጥሩ ከ1.7 ሚሊዮን በላይ የሚደርስ ሰው የኮቪድ-19 ምርመራ መደረጉን መረጃዎቹ ጠቁመዋል። ይህም ቁጥር በአንድ ቀን በተደረጉ ምርመራዎች መጠን እስካሁን ከነበረው ትልቁ መሆኑ ተነግሯል። በዩናይት ስቴትስ በአሁኑ ሰዓት 10.74 ሚሊዮን ሰዎች ለኮቪድ-19 መጋለጣቸው በምርመራ ተረጋግጧል። ይህም አሃዝ በየትኛውም ሀገር ከታዩት እጅግ ግዙፉ ሲሆን ዩናይት ስቴትስ ባለፉት 24 ሰዓታት ውስጥ ብቻ በዚህ ወረርሽኝ ሳቢያ ህይወታቸውን ያጡትን 1300 ሰዎች ጨምሮ በሌላ ትልቅ ሪኮርድ በአጠቃላይ 244357 ሰዎችን አጥታለች። ለኮሮና ቫይረስ ተጋልጠው ወደ ተለያዩ የዩናይት ስቴትስ ሆስፒታሎች ለህክምና የተወሰዱ ሰዎች ቁጥርም በተመሳሳይ አሻቅቧል። እንደ መረጃዎቹ ሟቢነት ባለፉት 24 ሰዓታት ውስጥ ብቻ ሆስፒታል የገቡት የኮቪድ-19 ታማሚዎች ቁጥር 69 ሺህ ሲሆን፣ ይህም ከአንድ ቀን በፊት ከተዘገበው በ2 ሺህ የበለጠ ነው። ፓኪስታን ጸጥታይን ለማናጋት በተውጠነጠነ ሴራ በዓለም አቀፍ ደረጃ በህገ ወጥነት የተፈረጁ ጽንፈኛ ቡድኖችን የምታሰለጥንባቸው የጦር ማሰልጠኛዎች አፍጋኒስታን ውስጥ አቋቁማለች ስትል ጠበኛ ጎረቤቷን ህንድን ወንጅላለች። የፓኪስታን የውጭ ጉዳይ ሚኒስትር ሻህ መህሙድ ኩሬሽ እና የአገሪቱ ጦር ሰራዊት ቃል አቀባይ ሜጀር ጀኔራል ባባር ለፍቲካር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ በቅርቡ በፓኪስታን የተለያዩ አካባቢዎች በተፈጸሙ የሽብር ጥቃቶች የህንድ እጅ ስለመኖሩ የማያጠራጥር ነው ያሉትን ማስረጃ ያቅርበዋል። ባባር በጋዜጣዊ መግለጫቸው ለመጀመሪያ ጊዜ ይፋ ባደረጓቸው በነኚህ ማስረጃዎች ውስጥ የብዙ ሚሊዮን ዶላር ወጪ የሚያሳዩ የባንክ ሰነዶችን፣ የድምጽ ማስረጃዎች እና የህንድ የደህንነት ሰራተኞችና ዲፕሎማቶች አፍጋንስታን ውስጥ ከሚንቀሳቀሱ ፓኪስታናዊ አሸባሪ ቡድኖች ጋር ያደርጓቸው የነበሩ ግንኙነቶች በዝርዝር የሚያሳዩ ናቸው ያሏቸውን ማስረጃዎች አቅርበዋል። የውጭ ጉዳይ ሚኒስትር ኩሬሺ በበኩላቸው የጠቀሷቸው ቡድኖች ከፓኪስታን ለአመታት ያልተቋረጠ የጸረ ሽብር ዘመቻ በአፍጋኒስታን ተጠለው የሚገኙ በቅርቡም በዩናይትድ ስቴትስ ሰው አልባ አውሮፕላኖች በጽንፈኞች መሸሸጊያዎች ላይ በተደረገ ኢላማ የቡድኖቹ ቀንደኛ መሪዎች መገደላቸው ከተገለጹት ውስጥ ናቸው። ሚኒስትሩ አክለውም መንግስታቸው እነኝህን ሰነዶች ከተባበሩት መንግስታት ድርጅትና ከአምስቱ የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ ቻይና፣ ሩሲያ፣ ብሪታንያና ፈረንሳይ ሊሰጥ የሚችል የሚችል መሆኑን ተናግረዋል። የአሁኑ የፓኪስታን ውንጀላ ዜና የተሰማው በአወዛጋቢው የካሽሚር ክልል በሁለቱ ወገኖች መካከል የተካሄደው ውጊያ በሁለቱም በኩል በድምሩ አስራ ሶስት ሰዎች በተገደሉ ማግስት ነው። አድማጮች አሁን በተከታዩ ዜና ወዲህ ወደ ዋሽንግተን እንመለሳለን። የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 12 2013 ዓመተ ምህረት ዝግጅታችን አሁን ጀመረ። በኢትዮጵያ ፌዴራል መንግስትና በህወሀት መካከል የተካሄደ ባለው ጦርነት የዩናይትድ ስቴትስ ዋና ግብ ውጊያው ፈጥኖ እንዲቆም፣ ሰላም እንዲመለስ፣ የሲቪሎች ደህንነት እንዲጠበቅ መጣር መሆኑን የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ አስታውቀዋል። ዘገባ ይኖረናል። እውነቱ ይሄ በጣም የሚዘገንን ነው በታሪክም ተሰምቶ አይታወቅም። በኢትዮጵያ ውስጥም እንዲህ አይነት ነገር ይፈጠራል ብሎ የሚጠበቅ አይደለም። ስለዚህ እስካሁን ድረስ እና አካሄድ ከነበረው ጦርነት በጣም የለየት መራራ ጦርነት ነው። በመቅደም የሚገኝ ጥቅም አለ ተብሎ በእንግሊዝኛም ከሆነ ፍሬንድ ፊት የሚሉት በመቅደም የሚገኝ ጥቅም ወይም እርምጃ ካለ አሁን በትግራይ ያለው ውጊያ የተከፈተበት ቡድን በዚህ አይነት ሁኔታ ነው። ይህንን ትክክል ነው ብሎ ስለሚገምት ነው ወይ? መሳሪያ አንዳንድ ጊዜ ከሰማይም ላይ በሚጣልበት ጊዜ ሲቪሊያን የሚኖርበት ከተማን የመሰለ መንደርን የመሰለ አካባቢን ጥለን ህሊናችንን ከሚያቆስለን ጠላት ባይመታ ይሻላል እያል የምንተዋቸው ታርጌቶች ሁሉ አሉ። እንደየቅደም ተከተላቸው ሜጀር ጀነራል መርዳሳ ሌሊሳ፣ ብርጋደር ጀነራል አሰፋ አፍሮም ና ብርጋደር ጀነራል መስፍን ኃይሌ ናቸው። በሰሞነኛው ወቅታዊ የኢትዮጵያ ጉዳይ በትግራይ በኢትዮጵያ የመከላከያ ሰራዊት ና በህወሓት በሚመራው የክልሉ ልዩ ኃይል መካከል በመካሄድ ላይ ባለው ውጊያ ዙሪያ ወታደራዊ ትንታኔ ና አስተያየቶች ሰጥተውናል። በውጊያው ከሁለቱም ወገን ጋር በቀጥታ ተሳታፊ የሌላቸው ሶስቱ አንጋፋ የጦር መኮንኖች በሁለተኛው አጋማሽ ክፍለ ጊዜ ለውይይት ይመለሳሉ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞስ ጋር በሀዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። ክቡራትና ክቡራን እንደምናመሻችሁ። የሰዓቱን የዓለም ዜና ማሰማችሁ ሰሎሞን አባተ ነኝ። ትግራይ ክልል ውስጥ በፌዴራሉ መንግሥትና በህወሀት መካከል ያለውን ውጊያ ለማስቆምና ወደ ሰላማዊ ድርድር ለመግባት የሚሠራ ከፍተኛ የልኡካን ቡድን መሰየሙን የአፍሪካ ኅብረት አስታውቋል። የአፍሪካ ኅብረት የወቅቱ ሊቀመንበር የሆኑት የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ለፕሬዚደንት ሳህለ ወርቅ ዘውዴ ባስተላለፉት መልእክት የሞዛምቢክን፣ የሴራሊዮንን እና የደቡብ አፍሪካን የቀድሞ ፕሬዚደንቶች ዮአኪም ቺሳኖን፣ ኤለን ጆንሰን ሰርሊፍንና ጋሌማ ሞትላንቴን መሰየማቸውን ትናንት አሳውቀዋል። የሊቀመንበር ራማፖሳን እርምጃ እንደሚያደንቁ ትናንት ምሽት ላይ ያሳወቁት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ኢትዮጵያ ሰላማዊ የተረጋጋችና የበለጸገች መሆኗን ለማረጋገጥ የድርጅቱ ሙሉ ድጋፍ እንዳላቸው ገልጸዋል። የኢትዮጵያን ጠቅላይ ሚኒስትር የሰላም ተነሳሽነትን በማመቻቸት እንደሚያደንቋቸውም ጉቴሬሽ አክለው አመልክተዋል። ይሁን እንጂ ድርድርን አስመልክቶ ፌዴራል መንግስቱ ያለው አቋም ፈጽሞ አልተለወጠም ያለው የመንግስቱ የአስቸኳይ ጊዜ መረጃ ማጣሪያ የፕሬዚደንት ሲሪል ራማፖሳን ልዑካን ጠቅላይ ሚኒስትሩ ተቀብለው በግል እንደሚያወያዩ ገልጿል። ስለ ሽምግልና የሚወራው ሐሰት፣ ነው፣ ሕግን የማስከበር ዘመቻው ለድርድር አይቀርብም ሲል አስተባብሏል። ይህ በእንዲህ እንዳለ ፌዴራሉ የመከላከያ ኃይል አዲግራትን መያዙንና ወደ መቀሌ እያመራ መሆኑን መንግስቱ ዛሬ አስታውቋል። ዩጋንዳ የፊታችን ጥር ስድስት ለምታካሄደው ፕሬዚደንታዊ ምርጫ ተፎካካሪ የሆኑት ቦቢ ዋይን የከትናንት በስቲያው ረቡዕ ሲታሰሩ በተነሳ የተቃውሞ ሰልፍና ሰልፉንም በተከተለው ግጭት ሰላሳ ሰባት ሰዎች መገደላቸውን የሀገሪቱ ፖሊስ አስታወቀ። ከሙዚቀኛነት ወደ ፖለቲካው የገቡት የ ሰላሳ ስምንት ዓመቱ ቦቢ ዋይን የተያዙት ለምርጫ ዘመቻ ቀስቀሳ ከሁለት መቶ ሰው በላይ እንዳይሰበሰብ የተደነገገውን የኮቪድ-19 ገደብ ተላልፈዋል በሚል ሲሆን ዋይን ትናንት በዋስ ተለቀዋል ተከሰዋል። ዩጋንዳን ከሰላሳ አምስት ዓመታት በላይ የመሩት ዮዌሪ ሙሴቬኒ ጡረታ እንዲወጡ የሚጠይቁት ቦቢ ዋይን ቀደም ሲልም በተደጋጋሚ የታሰሩ ሲሆን የተቀማጩ ፕሬዚደንት ብርቱ ተፎካካሪ ናቸው ተብሎ ይታመናል። ዩጋንዳ ውስጥ ማንኛቸውንም አይነት የሁከት አካሄዶች እንደሚቃወሙ ትናንት ባስተላለፉት መልእክት ያሳወቁት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ሰብአዊ መብቶችን በመጣስ የሚጠየቁ ሁሉ ሕግ ፊት መቅረብ እንዳለባቸው አሳስበዋል። በዘፈቀደ የተያያዘ ማንም ሰው ፈጥኖ እንዲለቀቅ የፖለቲካ መሪዎችና ደጋፊዎቻቸው በምርጫው ሂደት ውስጥ በሰላምና ደንቦችን ተከትለው እንዲሳተፉ ከአጸያፊና የጥላቻ ንግግሮች እንዲቆጠቡ ጥሪ አሰምተዋል። ጉቴሬሽ አንዳንድ የተቃውሞ ቡድኖች የተረጋጋች ዩጋንዳን ለማይፈልጉ የውጭ ኃይሎች መሳሪያ እየሆኑ ነው ሲሉ ፕሬዚደንት ሙሴቢኒ ከትናንት በስቲያ የምረጡኝ ቅስቀሳ ሲያደርጉ ከርሰዋል። ሱዳን ውስጥ ያለው የኮቪድ-19 ሁኔታ እጅግ አስፈሪ ነው ብለዋል የሀገሪቱ የጤና ጥበቃ ሚኒስትር ኦስማ አብዱራሂም በዚህ ሳምንት የተመዘገበው ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ሰባት መቶ መሆኑን ያስታወቁት ራሳቸው ከኮቪድ-19 እያገገሙ ያሉት ኦስማ ከሶስት ሳምንታት በፊት በነበረው ሳምንት ውስጥ የተጋለጠው ሁለት መቶ ሰው እንደነበረ አመልክተዋል። ዩናይትድ ስቴትስ ውስጥ ለኮቪድ-19 የተጋለጠው ሰው ቁጥር ወደ 12 ሚሊዮን የተጠጋ ሲሆን ካናዳ ውስጥ ደግሞ በየቀኑ ኮሮና ቫይረስ የሚተላለፍበት ሰው ቁጥር አሁን ካለው አምስት ሺህ ወደ ሀያ ሺህ ሊያሻቅብ እንደሚችል ተገልጿል። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት የሞተው ሰው ከሩብ ሚሊዮን አልፏል። ካናዳውያን አሁን ካላቸው የመገናኘት መጠን የሚጨምሩ ከሆነ ቁጥሩ እንዲያውም በቀን ወደ ስድሳ ሺህ እንደሚያድግ የሀገሪቱ የሕብረተሰብ ጤና ዋና ኃላፊ ዶክተር ቴሬሳ ታም አስጠንቅቀዋል። ይህ በእንዲህ እንዳለ አሜሪካዊው ፋይዘርና ባዮንቴክ የሚባለው የጀርመን የመድኃኒት ምርምርና አምራች ኩባንያ ያዘጋጇቸው ክትባቶች ለአጣዳፊ ሁኔታ አገልግሎት ላይ እንዲውሉ የሚጠይቁ ማመልከቻዎችን ለዩናይትድ ስቴትስ የምግብና መድኃኒት አስተዳደር ትናንት ያስገቡ ሲሆን ፈቃዱን ባገኙ በጥቂት ሰዓታት ውስጥ ማከፋፈል እንደሚጀምሩ አስታውቀዋል። እስካሁን በተደረጉት ሙከራዎች ክትባቶቹ ከዘጠና አምስት ከመቶ በላይ ውጤታማ መሆናቸውን ማረጋገጣቸውንና የበረታ የሚባል የጎን ጉዳት አለመስተዋሉ ኩባንያዎቹ ገልጸዋል። በኢንዱስትሪ የበለጸጉና ወደ ብልጽግናው እየገቡ ያሉ ሀያ ሀገሮችን ዓመታዊ ጉባኤ ሳዑዲ አረቢያ ዛሬ በኢንተርኔት ማስተናገድ ጀመረች። ሰሞኑን ከህዝብ እየታረቀው የቆዩት የዩናይትድ ስቴትስ ተሰናባች ፕሬዚደንት ዶናልድ ትራምፕ በጉባኤው ላይ በሁለቱም ቀናት እንደሚሳተፉ ዋይት ሀውስ አስታውቋል። ጂ 20 ወይም ቡድን 20 ተብሎ የሚታወቀው ጉባኤ በኮቪድ-19 ምክንያት በኢንተርኔት በርቀት ሲካሄድ ያውኑ ለመጀመሪያ ጊዜ ነው። ጉባኤው ኮቪድ-19 በዓለም ምጣኔ ሀብት ላይ ስላሳደረው ቀውስ እና ከቀውሱ ማገገም በሚቻልባቸው መንገዶች ላይ እየመከረ መሆኑ ታውቋል። በሌላ በኩል ግን አንዳንድ የምጣኔ ሀብት ጉባኤው ተሳታፊዎች ቱርክ ውስጥ በሳዑዲ አረቢያ መገደሉ በተገለጸው ጸሐፊና ጋዜጠኛ ዣማል ካሾግዢ ጉዳይ ከአስተናጋጁ አልጋ ወራሽ ልዑል ሙሐመድ ቢን ሳልማን ጋር እሰጥ አገባ ውስጥ ሳይገቡ እንደማይቀሩ ቀደም ሲል ሲነገር ቆይቷል። የጂ ሀያ አባላት አርጀንቲና፣ አውስትራሊያ ብራዚል፣ እንግሊዝ፣ ካናዳ፣ ቻይና፣ ፈረንሳይ፣ ጀርመን፣ ህንድ፣ ኢንዶኔዥያ፣ ኢጣሊያ፣ ጃፓን፣ ሜክሲኮ፣ ሩሲያ፣ ሳዑዲ አረቢያ፣ ደቡብ አፍሪካ፣ ደቡብ ኮሪያ፣ ቱርክ፣ ዩናይትድ ስቴትስና የአውሮፓ ሕብረት ናቸው። እነዚህ ሀገሮች ከዓለም ምጣኔ ሀብት ትሩፋት ሰማኒያ ከመቶውን ከዓለም ሕዝብ ሁለት ሶስተኛውን እና ከዓለም አቀፍ ንግድ ሶስት አራተኛውን የሚይዙ መሆናቸውን የጂሃያ ዌብሳይት ይናገራል። የዩናይትድ ስቴትስ ተመራጭ ፕሬዚደንት እንዳሸነፉባት በተነገረባት ጂኦርጂያ ግዛት ባለስልጣናቱ ካካሄዱት የእጅ የድምፅ ድጋሚ ቆጠራ በኋላ ለውጤቱ ማረጋገጫ ቢሰጡም ተሰናባቹ ዶናልድ ትራምፕ ግን ሽንፈታቸውን ባለመቀበል እንደጸኑ ናቸው። የፕሬዚደንት ትራምፕ ደጋፊዎች የግዛቲቱን የተወካዮች ምክር ቤት ህንፃ ሰሞኑን ወረው በድምፅ ቆጠራውና በተሰጡ ድምጾች ላይ ምርመራ እንዲከፈት ጠይቀው የነበረ ሲሆን ባለስልጣናቱ የባይደንን ማሸነፍ ያረጋገጡበትን መግለጫ ያወጡት ትናንት ነው። ይህ የጆርጂያ ድጋሚ ቆጠራ በዩናይትድ ስቴትስ ታሪክ ውስጥ የመጀመሪያው ግዙፍ የእጅ ቆጠራ መሆኑ ተዘግቧል። አርባ አምስት ከመቶ የሚሆኑ ሪፐብሊካን መራጮች በመላ ሀገሪቱ ትራምፕ ሽንፈታቸውን መቀበል አለባቸው ብለው እንደሚያምኑና ሀያ ሰባት ከመቶ የሚሆኑት ደግሞ ምንም ቢፈጠር እንዳይቀበሉ እንደሚሉ የቅኝት አህዞች ይጠቁማሉ። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች አብራችሁን ቆዩ። ወደ ጽዮን ለመልሳችሁ ለቀሪ ዝግጅቶቻችን የምታዳምጡት በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ህዳር 12 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን ወደ ቀደመው ዘገባችን እንለፍ። በኢትዮጵያ ፌዴራል መንግስትና በህወሓት መካከል እየተካሄደ ባለው ጦርነት የዩናይትድ ስቴትስ ዋና ግብ ውጊያው ፈጥኖ እንዲቆም፣ ሰላም እንዲመለስ፣ የሲቪሎች ደህንነት እንዲጠበቅ መጣር መሆኑን የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናሽ አስታውቀዋል። ትግራይ ክልል ውስጥ ባለው ሁኔታ ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ጋር ሆነው ትላንት መግለጫና ለጋዜጠኞች ጥያቄዎች መልስ የሰጡት ቲቦር ናሽ የህወሓት መሪዎች ግጭቱን ዓለም አቀፍ ገጽታ ለማስያዝ እየጣሩ ናቸው ሲሉ ከሰዋል። በሌላ በኩል ደግሞ እስከ ሁለት መቶ ሺህ ሊደርስ የሚችል ቁጥር ያላቸው ኢትዮጵያውያን ተሰደው ሱዳን ሊገቡ ይችላሉ ብለው እንደሚጠብቁ፣ አፋጣኝ ዓለም አቀፍ ድጋፍ እንዲደርስላቸው የጠየቁት በሱዳን የተባበሩት መንግስታት ለሕፃናት ደራሽ ተቋም ዩኒሴፍ የሱዳን ተጠሪ ተናግረዋል። ሱዳን ውስጥ ያለው የኢትዮጵያውያን ስደተኞች ሁኔታ ደግሞ ሙሉ ሰብአዊ ቀውስ ነው ብለዋል። በተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች ለቪኦኤ በሰጡት ቃል ዝርዝሩን ሰለሞን አባተ ይዟል። ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥና አምባሳደር ማይክ ራይነር ለበርካታ የዓለም አቀፍ መገናኛ ብዙሀን ጋዜጠኞች የሰጡትን ማብራሪያና መልሶች የጀመሩት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቀደም ሲል ያስተላለፉትን ኢትዮጵያ ውስጥ የተፈጠረውን የሰላም መደፍረስ ወደ አካባቢውም እንዳይስፋፋ ዩናይትድ ስቴትስ ያላትን ስጋት የገለጹበትን መልእክት በማጉላት ነበር። From the first attacks on November 3rd by the Tigray People's Liberation Front, TPLF, on Ethiopian National Defense Force bases in the Tigray region, we have publicly and privately highlighted our grave concern. ህወሓት ትግራይ ውስጥ ባሉ የመከላከያ ኃይል መደቦች ላይ ጥቅምት 24 ቀድሞ ጥቃት ከፈጸመ አንስቶ ያለንን ብርቱ ስጋት በግልጽና በጉልህ እያሳወቅን ነው። ውጥረቱ ፈጥኖ እንዲያቆም ሰላም እንዲመለስ እናሳስባለን። የሲቪሎች ሁሉ ደህንነት መጠበቅ እጅግ አስፈላጊ ነው። የዩናይትድ ስቴትስ ዜጎች ደህንነት ጉዳይ ቀዳሚው ትኩረታችን ነው። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከተባበሩት መንግስታት ድርጅትና ከሌሎችም ጋር ሆኖ ትግራይ ውስጥ የሚገኙ የዩናይትድ ስቴትስ ዜጎችን ሁኔታዎች እንዲያሳውቅ፣ ወደ ሌላ ቦታ ለማዛወር በቅርብ እየሰራን ነው። በዚህ በኩል የመንግስታቱን ድርጅት ድጋፍ እናደንቃለን። ትግራይ ውስጥ ለተጋለጡ ሲቪሎች ሰብአዊ ድጋፍ ፈጥኖ እንዲደርስም ኤምባሲው ከኢትዮጵያ ፌዴራል መንግስትና ከክልሉ ባለስልጣናት ጋር እየሰራ መሆኑንም ረዳት ሚኒስትሩ ገልጸዋል። የህወሀት አመራር በባህር ዳርና በጎንደር አይሮፕላን ጣቢያዎች እንዲሁም በኤርትራ ላይ ጥቃት ማድረሱን ማመኑን ያመለከቱት ናዥ ህወሀት ግጭቱን ዓለም አቀፍ ገጽታ ለማስያዝ እየጣረ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮም አደገኛነቱን ጠቅሰው አድራጎቱን ማውገዛቸውን አስታውሰዋል። የኤርትራ መንግስት በታጋሽነቱ እንዲቀጥልም ከመንግስቱ ባለሥልጣናት ጋር እየሰሩ መሆናቸውን አመልክተዋል። ውጊያው ፈጥኖ እንዲቆም ከዓለም አቀፍ አጋሮች ጋር ዋሽንግተን ዲሲ ውስጥም አዲስ አበባ ላይም እየሰሩ መሆናቸውንና ከኢትዮጵያ ዳያስፖራ ተጠሪዎች ጋርም እየተነጋገሩ መሆናቸውን ተናግረዋል። የህወሓት ወታደሮችና ታጣቂዎች ከአካባቢው ሲሸሹ ያደረሱት ሳይሆን አይቀርም ያሉትን ማይካድራ ውስጥ በሲቪሎች ላይ የተፈጸመውን ጭፍጨፋም እንደሚያወግዙ ረዳት የውጭ ጉዳይ ሚኒስትር ናዥ በመግቢያ ንግግራቸው ላይ አስታውቀው፣ ምርመራ ተካሂዶ በጉዳዩ ተጠያቂ የሆኑ ሁሉ ሕግ ፊት መቅረብ እንዳለባቸውም አሳስበዋል። ኢትዮጵያ ውስጥ ብዙ ጋዜጠኞች የታሰሩበትን ምክንያት ለማጣራት ያሉበትን ሁኔታና የተመሰረቱባቸውን ክሶች ምንነትም ለማወቅ ከኢትዮጵያ ሰብአዊ መብቶች ኮሚሽንና ከመንግስቱ ጋርም እየሰሩ መሆናቸውን ገልጸዋል። ወደ አጎራባች ሀገሮች እየተሰደዱ ያሉ ኢትዮጵያውያንን ሁኔታና ደህንነት ከመንግስታቱ ድርጅትና ከሰብአዊ ተቋማት ጋር በመሆን እየተከታተሉ መሆናቸውንም ተናግረዋል። ረዳት ሚኒስትር ናዥ አሁን የተፈጠረው ሁኔታ ልቤን ሰብሮታል ብለዋል። በግል የሚሰማቸውን ረዳት ሚኒስትሩ ሲናገሩ i do want to mention one personal note. Uh, as some of you know, this uh, situation absolutely breaks my heart. i had several tours in ethiopia, including ambassador <laughs> ለኢትዮጵያ ሕዝብ በተለይ ደግሞ በዚያ ስርዓት እጅግ ለተጎዳዩ የትግራይ ሕዝብ እጅግ ከፍ ያለ ክብርና አድናቆት አለኝ። የአካባቢው ሀገሮች በዚህ ሁኔታ ውስጥ ድርሻ ይኖራቸው እንደሆነ የተጠየቁት ናዥ ይህቺ ከመቶ ሚሊየን በላይ ሕዝብና የሁለት ሺህ ዓመታት የመንግሥትነት ታሪክ ያላት ከሰሐራ በስተደቡብ በቅኝ ያልተገዛች ብቸኛ ሀገር በተለይ ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከዘለቁ ወዲህ ለአጠቃላዩ አካባቢ ቁልፍ የሆነች ሀገር ነች ብለዋል። በምድር ላይ እጅግ ግዙፏ የባህር በር የሌላት መሆኗንም አንስተው በተለይ ጅቡቲ በባህር ወደብነቷ ለኢትዮጵያ እጅግ አስፈላጊ መሆኗን ተናግረዋል። ኢትዮጵያ በሶማሊያ፣ በሱዳን፣ በደቡብ ሱዳን ውስጥ መረጋጋት እንዲፈጠር ጥረቶችን ማድረጓንም አስታውሰዋል። ለረጅም ዓመታት ኢትዮጵያውያን ስደተኞችን የማስተናገድ ታሪክ ያላት ሱዳን አሁንም ተፈናቃዮችን እያስተናገደች መሆኗን ጠቅሰዋል። ከኤርትራ ጋርም በሺህ ዘጠኝ መቶ ዘጠናዎቹ መጀመሪያ ላይ ካካሄደችው እጅግ የመረረ ጦርነት በኋላ አሁን ሁኔታዎች መለወጣቸውና የተሻለ ግንኙነት መስፈኑንም ገልጸዋል። ናዥ ኢትዮጵያ ለአካባቢው መረጋጋትን እየዘራች በአካባቢው አዎንታዊ ሚና መጫወቷን እንድትቀጥል ዩናይትድ ስቴትስ በጣም ትፈልጋለች። ደግሞም ኢትዮጵያን መንግሥት መር ከሆነ ምጣኔ ሀብት ወደ ገበያ ምጣኔ ሀብት ማሸጋገር ከግቦቻቸው አንዱ የሆነው ጠቅላይ ሚኒስትር በያዙት መንገድ ሩቅ ባልሆነ ጊዜ ብልጽግናም ለአካባቢው ትዘራለች የሚል ተስፋ አለኝ። ከረዳት ሚኒስትሩ ጋር ለጥያቄዎች መልስ የሰጡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ኤምባሲዎቻቸው ለችግሮች መፍትሄዎችን ለመፈለግ ከያሉባቸው ሀገሮች ጋር በቅርበት እንደሚሰሩ ጠቁመው ኢትዮጵያ በአካባቢው ያላትን ቦታም እንዲህ ሲሉ ገልጸዋል። ቲቦር እንዳለው ኢትዮጵያ በመሰረቱ በአካባቢው ንጹህ ጸጥታና ደህንነትን ወደ ውጭ የምትዘራ ሀገር እንደመሆኗ ይህ ሁኔታዋ ለእነርሱ ጸጥታና ደህንነት የሚኖረው ትርጉምም እንደሚያሳስባቸው ይገልጻል። ይህ በኢትዮጵያ ፌዴራል መንግስትና በህወሓት መካከል እየተካሄደ ያለው ውጊያ እጅግ እያሳሰበ ካለባቸው ጉዳዮች አንዱ፣ እንዲሁም መረጋጋት የራቀው አካባቢ ተጨማሪና እንዲያውም የበረታ ጦስ እንዳያሳርፍ የመሆኑ ጉዳይ መሆኑን ሁለቱም አሜሪካውያን ከፍተኛ ዲፕሎማቶች ደጋግመው አንስተውታል። ኤርትራውያን ጥቃት ከተፈጸመባቸው በኋላ አጸፋ ከመመለስ በመቆጠባቸው አመሰግናቸዋለሁ። ምክንያቱም የህወሓት አክራሪ አመራር ምናልባት የፈለገው ግጭቱን ዓለም አቀፍ ገጽታ ለማስያዝና በትግራይ አጠቃላይ ህዝብ ውስጥ የአገር ስሜት ነበልባል ለማራገብ ነበር። ኤርትራ በመቆጠቧ አድናቆታችንን እንገልጻለን። የኢትዮጵያ መንግስትም ሁኔታውን ለዓለም አቀፉ ገጽታ እንዲያስይዝ በንቃት እየጠበቀ መሆኑን እናውቃለን። ሁኔታው ከደፉ እንዳያልፍ አስችሏል ያሉትን የኤርትራን አቋምም ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ በአድናቆት አንስተዋል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥና በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ትናንት ከዓለም አቀፍ መገናኛ ብዙሃን ጋር ባደረጉት ጋዜጣዊ መግለጫ፣ እንዲሁም ሁለት መቶ ሺህ ኢትዮጵያውያን ይሰደዳሉ የሚል ስጋት ያለውን የዩኒሴፍ የሱዳን ተጠሪና ሱዳን ውስጥ ያለው የኢትዮጵያውያን ስደት ሁኔታ ሙሉ ሰብአዊ ቀውስ ሆኗል ያሉትን የዩኤንኤችሲአር ቃል አቀባይ ሀሳቦችን ያካተተ ዘርዘር ያለ ዘገባ ይዘንላችሁ እንመለሳለን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ፌዴራል መንግስት በአንዳንድ የሕወሓት አባላት ላይ የተከፈተ የተወሰነ ወታደራዊ እርምጃ ከሚለውና ሕወሓት ደግሞ በትግራይ ላይ የተከፈተ ጦርነት ከሚለው ወደ ሱዳን በመሸሽ ላይ ያሉት ስደተኞች ብዛት ከ30 ሺህ በላይ መድረሱን የተባበሩት መንግስታት ድርጅት ቃል አቀባይ ጠቁመዋል። የትግርኛ ቋንቋ አገልግሎት ባልደረባችን ገብረ ገብረ መድን ሁለት ስደተኞችና የተባበሩት መንግስታት ድርጅት ቃል አቀባይ ባባር ባሎችን አነጋግሮ ያጠናቀረውን ዘገባ አዳነች ፍሳሀየ ታቀርበዋለች። አቶ ጉዕሽ ወልደ ምሕረት ወደ ሱዳን ከተሰደዱት የትግራይ ተወላጆች መካከል አንዱ ሲሆኑ የሁለት ልጆች አባት ባለትዳር መሆናቸውን ገልጸዋል። እድሜያቸውን ሙሉ ምዕራብ ትግራይ በሚገኘው ሁመራ ከተማ ይኖሮ እንደነበረ ገልጸውልናል። ባለፈው ሳምንት ሰኞ ሳይታሰብ ከሁለት አቅጣጫ ከተማይቱ በከባድ መሳሪያ ከተደበደበች በኋላ ግን ወደ ሱዳን ለመሰደድ እንደተገደዱ ተናግረዋል። የኢትዮጵያ ወታደሮች ከደቡብ በኩል ወደ ሑመራ ያመሩ ነበር፣ የኤርትራ ወታደሮች ደግሞ ከሰሜናዊቷ ከተማ ኡም ሀጀር ሑመራ ከተማን በከባድ መሳሪያ ይደበድቡ ነበር ብለዋል። አቶ ጎሽ ከከባድ መሳሪያ ደብደባው በኋላ የራሳቸውንና የቤተሰባቸውን ሕይወት ለማዳን ሲሉ ወደ ሱዳን መሰደዳቸውን ተናግረዋል አንዲት ጫጉላ ላይ የነበረች ሙሽራ እና አንዲት ትልቅ ሴት በከባድ መሳሪያ ድብደባው እንደተገደሉ አንድ ህፃን ልጅ ደግሞ እንደቆሰለ ኋላ ግን መሞቱን እንደሰሙ አቶ ጉዑሽ ተናግረዋል በብዙ ሺዎች የሚቆጠሩ ሰዎች ህይወታቸውን ለማትረፍ ሲሉ ከየአቅጣጫው ወደ ሱዳን እንደሸሹ ነው አቶ ጉዑሽ የገለጹት ብዛታቸው ሰባ ሺህ ሊሆን ይችላል ብለዋል በግምት ሰባ ሺህ ሊሆኑ ይችላሉ። ከዚያም በላይ ሊሆን ይችላል። በትግራይ ክልል ከሚገኙት ከሁመራ፣ ከራውያን፣ ከማይካድራ፣ ከአደባይና ከባሕር ነው በየአቅጣጫው የሸሹት። የተባበሩት መንግሥታት ድርጅት ከ25 ሺህ እስከ 27 ሺህ ይሆናሉ የሚለውን ዌብሳይት ላይ ያወጣውን አይቼዋለሁ። ነገር ግን ከልክ በላይ የተሳሳተ መረጃ ነው። ተጋላጭ የሆኑትን አረጋውያንን፣ ነፍሰ ጡር ሴቶችንና የታመሙትን ሰዎች ለመርዳት ከቦታ ቦታ ስለምዘዋወር ስደተኞቹ ምን ያህል ብዛት እንዳላቸው ለመገመት እችላለሁ። በአሁኑ ወቅት ሱዳን ውስጥ ሐምዳይ በተባለው ቦታ አካባቢ በሚገኝ ጊዜያው መጠለያ ሜዳ ላይ ፈሰው እንደሚገኙ አቶ ጎሽ ተናግረዋል። ተጋላጭ የሆኑትን ስደተኞች እየረዱ መሆናቸውንም ጠቁመዋል። እዚህ መዓልተ ከገባው ሰባት ቀናት ሆኖኛል። ተጋላጭ የሆኑትና እጅግ የተቸገሩትን በፈቃደኝነት እየረዳሁ ነው። በረሃ ላይ የወለዱ ሴቶች አሉ። አንዲት ሴት የማሽላ አዝዕርት ላይ ነው የወለደችው። አንዳንድ ካርቱምና እና ከሰላ የሚኖሩ የትግራይ ተወላጆች አንዳንድ እርዳታ አልከውልናል። ማንኛውም የምናገኘው ረድኤት እያስተባበርኩ ነው። ስደተኞቹ ምግብ የሚጠጣ ውሃ መጠለያና የህክምና እርዳታ እንደማያገኙ አቶ ጉዕሽ ተናግረዋል ስደተኛ ቀዳማይ ነገር ብከብዲ ይሰሓ ዘለዎ ሕጂ ልዕሊ ኩሉ ልዕሊ ኩሉ ብከብዲ ይሰሓ ዘሎ ይቀመ ኣሎ ስደተኞቹ ተርበዋል የሚላስ የሚቀመስ የላቸውም ከለበሱት በስተቀር ንብረታቸውን ሁሉ ትተው ነው የተሰደዱት ትግራይ ውስጥ ባንኮች ተዘግተው ስለነበር የያዙት ገንዘብ የለም ሀብታሙም ሆነ ድሃው ትልቅ ችግር ላይ ነው የወደቁት ለረሃብና ለስቃይ ተዳርገዋል አቶ ጉሬሽ አያይዘውም ሰዎች የተከዘ ወንዝ ውሃ ለመጠጣት እየተገደዱ መሆናቸውን ገልጸዋል። ብዙ የታመሙ ሕክምና የሚያስፈልጋቸው ሰዎች እና ምግብ የሚያስፈልጋቸው የተራቡ ህጻናት እንዳሉም አቶ ጉሬሽ ገልጸዋል። የዓለም ማህበረሰብ ሊያየንና ሊረዳን ይገባል ሲሉ የረድኤት ድርጅቱን ተማጽነዋል። አቶ መሕረት አብ ገብረ ሚካኤል የተባሉ ባለፈው ሳምንት ወደ ሑመራ የሸሹ ስደተኛም ረድኤት ያስፈልገናል ይላሉ። ምግብ የለም። ሰዎች ተርበዋል፣ ተጨንቀዋል። ትንሽ ምግብ ቢገኝ የረድኤት ሰራተኞቹ ለህፃናትና ለእናቶች ነው የሚሰጡት። አቶ ምሕረት አባያይዘውም ዘውን ከሑመራ ከመሸሻቸው በፊት አምስት ሰዎች በኢትዮጵያ ወታደሮች ሲበደሉ ማየታቸውን ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሉት በበኩላቸው ወደ ሱዳን የጎረፉት የትግራይ ተወላጆች ስለሚገኙበት ሁኔታ ገልጸዋል። ሶ ፋር ሞር ዛን ቲርቲ ታውዛንድ ኢትዮፒያን ሬፊጂስ ሀቭ አራይቨድ ኢን ኢስተርን ሱዳን ሞስትሊ ኢን ዘ ላስት ሰቨን ደይዝ። እስካሁን ባለው ጊዜ ከ30 ሺህ በላይ የሚሆኑ ኢትዮጵያውያን ስደተኞች ምስራቅ ሱዳን ገብተዋል። በአብዛኛው ካለፉት ሰባት ቀናት አንስቶን የገቡት። በከፍተኛ ብዛት ነው የሚመጡት። በየቀኑ ወደ አራት ሺህ የሚጠጉ ስደተኞች ይጎርፋሉ። የሚሰደዱትም ከትግራይ ክልል ነው። ሴቶች፣ ልጆችና ወንዶች ናቸው። የተሰደዱት በአብዛኛው ወደ ከሰላና ገዳሪፍ ነው የሚሸሹት። የሚመጡት ደግሞ በተቀነባበረ መልክ አይደለም። ከየአቅጣጫው ሕይወታቸውን ለማዳን የሚሸሹ ናቸው። ያለው ስጋት እንግዲህ ውጊያው ካላቆመ በስተቀር በቀጣዮቹ ቀናት የበዙ ሰዎች ሊገቡ ይችላሉ የሚል ነው። የሱዳን መንግስት ኡምራ ኩባ በተባለው ቦታ ላይ ሀያ ሺህ ለሚሆኑ ስደተኞች መጠለያ ሰፈር ለመስራት ቃል መግባቱን በባርባሎች ተናግረዋል። ገብረና አዳነችን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ተው ዘገባ እናልፋለን። የኦሮሚያ ፖሊስ ኮሚሽን ሰሞኑን ባወጣው መግለጫ መንግስት ኦነግ ሸኔ ብሎ የሚጠራቸው ሁለት መቶ ሰባ አራት በምዕራብ ወለጋ የሚንቀሳቀሱ ሸማቂዎች ላይ እርምጃ መውሰዱን አስታውቋል። የክልሉ ኮሚሽነር ጀኔራል አራርሳ መርዳሳ ማክሰኞ ዕለት ለጋዜጠኞች የሰጡት መግለጫ ባካሄድ ነው ዘመቻ አንድ መቶ አርባ ሁለት የኦነግ ሸኔ አባላት ተደምስሰዋል ሲሉ አንድ መቶ ሰላሳ ሁለቱ ደግሞ መያዛቸውን ገልጸው ነበር። ኮሚሽነር ጀኔራሉ ከተያያዙት መካከል አንድ መቶ አራቱ የህዋት አባላትና የኦነግ ሸኔ አሰልጣኞች ናቸው ቢሉም የሸማቂዎቹ ምዕራብ ዞን ቃል አቀባይ ቢሊሶማ ጉታ አንድም የተደመሰሰ የኦሮሞ ነጻነት ታጣቂ የለም ከህዋት ጋርም አንሰራም ሲሉ ክሱን አስተባብለዋል። ናኮር መልካ የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀነራል አራርሳ መርዳሳ ባለፈው ረቡዕ ለጋዜጠኞች በሰጡት መግለጫ ህዝብ ውስጥ ተደባት ሲፈጽሙ የቆዩትን እርሳቸው የኦነግ ሸኔ አባላት ናቸው የሚሏቸውን ሸማቂዎች መንጥሮ ለማውጣት አካባቢዎች ዘመቻ እየተካሄደ ነው ብለዋል። በህዋት አስተባባሪነት የኦነግ ሸኔ አባላት የጥፋት ድርጊታቸው በምዕራብ ወለጋ ዞን ጉሊሶ ወረዳ በንጹሐን ዜጎች ላይ ጭፍጨፋ ፈጽመዋል ሲሉም ያስታውሳሉ። የክልሉ ፖሊስ ኮሚሽን ከሌሎች የጸጥታ አካላት ጋር በመተ ባበር ባካሄደው ዘመቻ 142 ተደምስሰዋል ብለው ነበር። በመግለጫቸው ስልሳ ስምንቱ በቁጥጥር ስር ውለዋል ያሉት ኮሚሽናት ደግሞ ከተደበቁበት ተይዘዋል ሲሉ አክለዋል። ለጥፋት ቡድኑ ልዩ ልዩ ድጋፍ 341 ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ነው ሲሉም ከእዚህ ከ1341 ውስጥ አንድ መክለፍ አባል አሳት ኦኔግን ሸኔን ደግሞ እነሱም

አኮርን ለዘገባው እናመሰግናለን። አድማጮች ተከታዩ ውይይት ነው። በትግራይ በኢትዮጵያ የመከላከያ ሰራዊትና በህወሓት የሚመራው የክልሉ ኃይል መካከል በመካሄድ ላይ ያለው ውጊያ ቀጥሏል። የኢትዮጵያ መከላከያ ሰራዊት በውጊያው የተለያዩ አካባቢዎችን መቆጣጠሩን፣ ትልሙን ለማስፈጸምም ወደፊት እየገፋ መሆኑን ለዚሁ ሲባል በተቋቋመው የአስቸኳይ ጊዜ አዋጅ የመረጃ ፍሰት ማዕከል አማካኝነት በየዕለቱ ይፋ ያደርጋል። የህወሓት ኃይሎች በበኩላቸው በመከላከያ ጦር ላይ ጉዳት እያደረስን ነው ይላሉ። በንጹሐን ዜጎች ላይ ሆን ተብለው መፈጸማቸው የሚነገርላቸውን ጉዳዮች ጨምሮ በውጊያው ሳቢያ ለመፈናቀልና ለበረታ ጉዳት የሚዳረጉ ዜጎች ጉዳይ የግጭቱን ተጨባጭ መንስኤዎችና የሁለቱን ወገኖች ለየቅል አለማዋ ዓላማና ግቦች እንዲሁም ሌሎች በርካታ ተያያዝ ጭብጦች በሁለቱ ወገኖች ከሚሰሙት መግለጫዎች አልፎ ለመመርመር የታለመ ውይይት ነው። በርዕሰ ጉዳዮቹ ላይ ወታደራዊ ትንታኔና እይታቸውን እንዲያካፍሉን በውጊያው በሁለቱም ወገን በቀጥታ ተሳታፊነት የሌላቸው ሶስት አንጋፋ የጦር መኮንኖችን ጋብዘን አዋይተናል። ውይይቱን የመራው አሉላ ከበደ ነው። የመጀመሪያውን ክፍል ይዞ ቀርቧል። ሜጀር ጀኔራል መርዳሳ ሌሊሳ ብርጋዴር ጀኔራል አሰፋ አፈሮም ብርጋዴር ጀኔራል መስፍን ሀይሌ እንግዶች በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ ከውይይታችን አስቀድሜ ጠቆም እንዳደረግኩት በሙያዊ እይታችሁ የምትመለከቱት የወታደራዊ ሳይንስ መሰረት ያደረጉ ትንታኔዎች የትዝብት አስተያየቶች ጨምሮ ለአድማጮች እንድታካፍሉ ነው እናንተ እስከምትረዱት ድረስ እና እንድታዘባችሁትም ሁኔታዎች የከሰቱትም ቢሆን በአሁኑ ሰዓት ከፍተኛ ወታደራዊ እንቅስቃሴ የሚታይበት በርካታ ጦር የሚያሳተፈው ውጊያ እየተካሄደ ነውና በንጽጽር የምናየው ሌላ ሊጠቀስ የሚችል አጋጣሚ ባለመኖሩም ጭምር ለመሆኑ እንዲህ ያለ በአንድ ሀገር ውስጥ በፌዴራል መከላከያ ሰራዊትና የአንድ አስተዳደር ኃይሎች መካከል ሊካሄድ የሚችል ይህን መሰል ወታደራዊ ግጭት እንዴት ነው የሚካሄደው? ያሏችሁን መረጃዎችም የገዛ ገጠመኞቻችሁና የጦር ውሏችሁንም ማዛመድ ትችላላችሁ። ጄኔራል መርዳሳ እርስዎ ይቅደሙ። እሺ፣ አመሰግናለሁ። እኔ ቀድማለሁ። በኢትዮጵያ ታሪክ ውስጥ እንዲህ አይነቱ ተከስቶ አይታወቅም። አዲስ ነው፣ በጣም አዲስ ነው። አንደኛ እንደተባለው እና እንደሰማነው አለመግባባት ተከስቷል። የፖለቲካ አለመግባባት በመካከሉ ብዙ የፖለቲካ ውይይቶች፣ ነገሮች ይሰሙ ነበር። አለመግባባቶች ያኛም አልተቀበለም መንግድነትን ይሄንን በዚህ እንዳለ ይሄ ጥቅምት ሀያ አምስት ጦርነቱ በሚከፈትበት ጊዜ እጅግ በጣም አሳዛኝ ነው። ራሱ ጦርነቱ የተጀመረበት ወቅት አስቸጋሪ ነው። ለህዝቡ ገበሬ ሰብል ጊዜ ነው፣ የመከር ጊዜ ነው፣ የአጨዳ ጊዜ ነው። አንደኛ በገበሬ ላይ ከፍተኛ የሆነ ተጽዕኖ የሚያደርግ ነው። ደግሞ ውጋ የተከፈተ ወደ ጦር ግን ዳርቻ አደለም ወደ ግንባር ወይም ደግሞ ከአንድ ሌላ ወገን ጋ ከተማና እንደገና ደግሞ ህዝቡ በከተማ እያለ እንደገና ለሌላ ጠላት ሆኖ ሲዋጉ እነዚህ ሁለት ወንድማሞች ናቸው የሚዋጉት። የሚያዋጋው የህወሓትን አመራር የያዙ ሰዎች የተወሰኑ ሰዎች ናቸው። እነዚህ ሰዎች በሚፈጥሩት በሚያደርጉት ሁኔታ ሁለት ወገኖች አንዱን፣ ጠላት አንዱ ወገን ሁለቱን ለይተው ይሄ ጦርነት በጣም በጣም አስቸጋሪ ጦርነት ነው። አብሮ ሀያ አንድ እና ሀያ አመት ያገለገለ ሰራዊት አብሮ የተሰረፈው ሰራዊት ለሱ ጥበቃና ለሱ ከለላ በሁለገብ አገልግሎት እየሰጠ ያለውን የሰሜን እዝ የሚባለው በሱ ውስጥ ያለውን በተለይም አምስተኛ ሜካናይዝድ ክፍለ ጦሩ ላይ እየተደረገው መደንፈስ ያንን ሰራ- ትጥቅ ለማስወጣት ወገን ለይተው የተለዩ ወገኖችን ለይተው የአንድ ብሔር ከነሱ ወጥተው ሌሎቹን ብሔሮች ደግሞ እንደዛ አድርገው ሲፈጅና ሲገል በእውነቱ ይሄ በጣም የሚዘገንን ነው። በታሪክም ተሰምቶ አይታወቅም። በኢትዮጵያ ውስጥም እንዲህ አይነት ነገር ይፈጠራል ብሎ የሚጠበቅ አይደለም። ስለዚህ እስካሁን ደስ እናካሄድ ከነበረው ጦርነት በጣም የለየ መራራ ጦርነት ነው። ለታሪክም ጥሩ አይደለም። ብዙ ጠባሳ ጥሎ የሚያልፍ ጦርነት ነው። ይሄ ጦርነት በእውነቱ በዚህ መልክ ነው እኔ የሚመለከተው። መልካም ብሪጋዴር ጀኔራል አሰፋ ለም ብሎ ሜጀር ጀኔራል መርዳሳ የሰጡትን አስተያየት ተከታትለናል። ተከታዩ ድል የርሶ ነው። እርሶስ ምን ይላሉ? እሺ በጥያቄው መሰረት እዚህ አሁን በኢትዮጵያ ገጥሟት ያለ ችግር እጅግ አሳሳቢ፣ ቀደም ብሎ እንደተገለጸው በጄኔራል መርዳሳ በወገኖች መካከል በኢትዮጵያ መካከል የሚደረግ በመሆኑ እና ወደዚህ ጦርነትም እንገባለን ብለን ባላሰብነው ሰዓት በመጀመሩ ከሁሉም የኢትዮጵያ ሕዝቦች የተውጣጣው ሰራዊት በግንባር ላይ ለሌላ ጉዳይ ቀድሞ በጋራ ከምንዋጋው ለዛ ከነበረው አሁን እንደገና ትግራይን ሕዝብ ጨምሮ ከኢትዮጵያ ከሌሎች ቀሪ ሕዝብ ጋራ ጦርነት መከፈቱ እጅግ የሚያደነጋግርና ምን ለማለት እንደሚቻልም በጣም አስቸጋሪ የሆነ ሁኔታ ውስጥ ነው የምንገኘው። ነገር ግን እንዴት ነው ይህ ሁሉ የሆነው? ከደርግ ውጊያ ውስጥ ወጥተን የኢትዮጵያ ህዝብ በጠቅላላም ትግራይ ይዋጋ የነበረ ሰራዊት ወደ አዲስ አበባ ሲገሰግስ ህዝቡም የተቀበለው መሆኑን ስንመለከት፣ ከዛ በኋላ አላ ደግሞ ለሀያ ስምንት ዓመታት ሲመራ ኢትዮጵያን ያስተካክላል፣ ወደ ዘና ጎዳና ይመልሳል፣ ከዚህ በፊት የተዘረጉት ውጊያዎች ይሽራሉ ተብሎ ሲታሰብ በመካከሉ ባሉት ሴራዎች ምክንያት ለኢትዮጵያም አልበየም ለህዝቧም አልበየም ግን አዲስ ኢትዮጵያን የሚወክል ሰራዊት የብሔር ብሔር ሰራዊት እንዲቋቋም ህዝቡ እየጠበቀ ሳለ ይህ ባላንስና ይጠበቅ በመቀጠሉ አሁን ወዳለንበት ደረጃ እንዲደርስ መሆኑን የዚህ ሁኔታ ተጠያቂ ማን ነው? የኢትዮጵያ ህዝብ ሊጠይቅ የሚገባው ተጠያቂ መሆን የሚገባው ኢትዮጵያ የምትጠብቀው ውጤት አገኘች ወይስ ወደ ሌላ ወዳልተፈለገ ቦታ ተመርተዋል ጉዳዩ። እና ለአሁን ለደረስንበት ውጤት መድረስ ችለናል። ጥብቀው ጠርቶ ያልጠበቅነው የሴራ የሴራ የሴራ አካሄድ ነው አሁን ሰፍነው ነው የሚገኘው። መልካም። ብርጋዴር ጀኔራል መስፍን እርሶም ለቀደመ ጥያቄ ሀሳቡን የሚያካፍሉበት እድል ውስጥ በቅድሚያ በአንድ ሀገር የመከላከያ ሰራዊትና በአንድ ክልል ሀይሎች መካከል የተቀሰቀሰውን ይህን ግጭት እንዴት ይገመግሙታል? ከሚታወቁ ወታደራዊ እንቅስቃሴዎች አንጻርስ እንዴት ይመዘናል? መልካም። እኔ ይህንን ጦርነት መከፈት እና በህወሓትና በመከላከያ ሰራዊታችን መካከል ተገቢ ያልሆነና በጣም አሳዛኝ በሀገራችን ሊሰማ በዓለምም ሊሰማ የማይገባው አሳፋሪ የሆነ ጥቃት መሰንዘሩ ሁላችንንም የኢትዮጵያን ሕዝብ በሞላ በጣም ያሳፈረንና የሚያዋርድ ተግባር ሆኖ ነው ያገኘሁት። እንዳለመታደል ሆኖ የኢትዮጵያ ሕዝብ በተለያየ የፖለቲካ ምክንያት በሚፈጠር ቡድኖች መካከል በሚነሳ ልዩነት እርስ በራሳችን ስንተላለቅና እርስ በራሳችን ስንዋጋ ብዙ ጊዜ አሳልፈናል። ይሄ ምናልባት ያልታደልንበት የታሪካችን ገጽታ ነው። ከውጭ ኃይል ጋር ብንዋጋ ምንም ችግር የለውም። ፊት ለፊት ነው የምናደርገው። መስዋዕትነት ሁሉ በደስታ የታጀበ መስዋዕትነት ነው። እስከ ዛሬም ስንከፍል የቆየ ነው። ደግሞም ለማንም እንደሚገባው ከውጭ ኃይል የሀገርን ህልውና ለመጠበቅ የሀገርን አንድነት ለመጠበቅ በምናደርገው ጦርነት ሁሉ በደስታ የምንዋጋው ጦርነት ነው። ይሄ ግን በታሪካችን ጠዋታ ጥሎ የሚሄድና በእውነት ማን ከማ ተለይቶ ውጊያ እንደምናደርግ በትክክል ሊገልጽ የማይችል አይነት ገጽታ ነው ያለው እና አሁን የዚህ የህወሓት ቡድን በመከላከያ ሰራዊታችን ላይ ያደረገው አጸያፊ ተግባር ጊዜና ሁኔታ ጋጠመኝ ብሎ በገዛ ወንድሞቹ አብረው በተሰለፉ አብረው ለመሞት በተዘጋጁ አባላት ላይ ጭፍጨፋ ሲያደርግ በጣም በጣም ያሳዘነን እና ልባችንን የሰበረ ነገር ነው በእኔ በኩል እና ይህ ጦርነት ጦርነት ሊባል አይገባውም። ምክንያቱም ይሄ አንድ ቡድን ራሱን እንኳን ለመከላከል የሚያደርገውን አካሄድ የሚገልጽ አይደለም። ይሄ ሀገርን መክዳትና የአገርን ከራስ ጥቅም ለይቶ አለማየት የተደረገ ጦርነት ነው እና በእኔ በኩል በጣም ካናደደኝና በእውነት ካስቀየመኝ ጦርነት አይነት አንዱ ያየሁት ይሄንን ነው። መልካም፣ ለግጭቱ መንስኤ የሆነውን በፌዴራል መንግስት በኩል የተገለጸውን እና በህወሓት አባላት ዘንድም በቅርቡ በተሰጠ ቃለ ምልልስ ቀድሞ ለመከላከል ሲባል የተወሰደ የማጥቃት እርምጃ በሚል ገልጸውታል፣ በህወሓት በኩል ያንን ነው። ሦስታችሁም እንደ ጦር ባለሙያ መፈጠር የሌለበት አሳዛኝ ብላችሁታል። በእርግጥ ብዙዎች ላላስፈላጊ እልቂት የሚዳረጉበት እንደመሆኑ በግራም በቀኝም ያሉ ሰዎች መሠረታዊ ነገር መረዳት የሚችሉ ይመስለኛል። ወታደራዊ ሙያችሁን ወደሚጠይቁ ጥያቄዎች ልውሰዳችሁ። በመግለጫዎች ከምንሰማቸው ባሻገር የሁለቱ ወገኖች የተናጠል አላማ ምንድን ነው? ምን ለማሳካት ነው? በህወሓት በኩል ወይም በትግራይ አስተዳደር በኩል ወደዚህ ውጊያ ውስጥ የገቡት። የኢትዮጵያስ መንግስት ግብ ምንድን ነው? ምንስ ያሳካል? ከመጨረሻ ወደፊት ልመለስ። ደግሞ ብርጋዴር ጀኔራል መስፍን እርሶ ይጀምሩና ወደኋላ መልሳለሁ። መልካም። ይሄ እንግዲህ ሁለቱን ቡድን ቡድን ብለን ልንለያቸው በጣም ያስቸግራል። ምክንያቱም በህወሓት በኩል የሚወሰደው ወታደራዊ እርምጃ የፖለቲካ አላማ እንጂ የህዝብ የህዝብ ምርጫ አይደለም። ነገር ግን በመንግስት በኩል ስናየው መንግስት የአንድን ሀገር አንድነትና ሉዓላዊነት ለማስከበር የግድ እርምጃ መውሰድና አፈንግጦ ወጥቶ የህዝብን ሰላምና የህዝብን ጸጥታ ለማደፍረስ እና የራሱን የፖለቲካ አላማ ለማስፈን የሚሄድን ህገወጥ የሆነ ተግባር የሚያካሂድ ቡድን ይሄንን ስርዓት ማስያዝና ወደ መስመሩ መመለስ ህዝቡን ደግሞ ከእንደዚህ አይነት ህገወጥ ከሆነ ቡድን ነፃ ማድረግና ሰላማዊ የሆነ ህይወት የሚኖርበትን መንገድ መፈለግ ይሄ የፌዴራል ገቨርንመንቱ መብትና ግዴታው ነው። ግን በዚህ በደግሞ በአመፀኛ ቡድን ስታየው ለህዝቡ መከራና ችግር እና ባልተቋረጠ ጦርነት ውስጥ እንዲዋኝና ምናልባትም ደግሞ ምንም መጨረሻ አላማ ለሌለው የትግራይ ህዝብ ከኢትዮጵያ ተለይቶ መኖር እንደማይችል እና እንደማይገባው ስለሚታወቅ ይህንን አላማ ለማሳካት ብሎ የራሱን የፖለቲካ የበላይነት ለመጠበቅ የሚያደርገው ጦርነት ስለሆነ ይሄ ኢፍታዊ የሆነ ጦርነት ነው የተጀመረው። በተለይም ደግሞ የኢትዮጵያን ህልውና የኢትዮጵያን ቦርደር ለመጠበቅ በተቋቋመና በተዘጋጀ ጦር ላይ ከእምነት ውጪ በሆነ መንገድ ከጀርባው መጥቶ ሲወጋው እና እንዲህ ያለ ጉዳት ሲያደርስበት የግድ የማዕከላዊ መንግስቱ ሀይልም ስላለው የበላይም ስለሆነ ህግም ስለሚፈቅድለት ይህንን ጦርነት መቅጠምና ለአንዴና ለመጨረሻ ይሄንን ሴትል ማድረግ ግዴታው ነው ሴንትራል ገቨንመንቱ ወይም ፌዴራል ገቨንመንቱ። መልካም። ጀኔራል አሰፋው ደርሶ ነው የምመጣው። በርከት ያሉ ጥያቄዎች ስለምጠይቅ ብዙ እድል ይኖራችኋል፣ ብዙ ጥያቄ እንድትመልሱልኝ። ለእርሶስ ጀኔራል አሰፋው፣ እነኚህ በሁለት ወገን ውጊያ ውስጥ የገቡ ወገኖች ቀደም ብላችሁ የገለጻችሁ የኢትዮጵያን ነፃነት እንዲያስጠብቅ የተሰለፈ የፌዴራሉ ጦር በአንድ በኩል፣ የትግራይ ክልል ጦር ደግሞ በሌላው ወገን ተሰልፈው ቅድም እንዳላችሁት አንድ ህዝብ ነው እና ምን ለማሳካት ነው የህወሓት አላማ? ከዚህ ወታደራዊ ግጭት ምን ያተርፋል የትግራይ አስተዳደር ወይም ክልል? የኢትዮጵያ መንግስትስ ግብ ምንድን ነው እርስዎ እንደሚያዩት? አዎ፣ ይሄን አሁን እዚህ ጋር ምንድን ነው በመቅደም የሚገኝ ጥቅም አለ ተብሎ፣ በእንግሊዝኛም ከሆነ ፕሬንድ የሚሉት ነው። በመቅደም የሚገኝ ጥቅም ወይም እርምጃ ካለ ቡድን አሁን አመራር ያለው በትግራይ ያለው ውጊያ የተከፈተበት ቡድን በዚህ አይነት ሁኔታ ነው ይህንን ትክክል ነው ብሎ ስለሚገምት ነው ወይ የራሱን ዝግጅት ሲያደርጉ ቆይቶ በመካከል ያለውን ሰራዊት የሰሜን እዝን ጉዳት አድርሶበታል። ስለዚህ የማዕከላዊ መንግስት ወይም ደግሞ ኢትዮጵያን በመምራት ላይ ያለው መንግስት የሚቀጥለውን አሁን በማካሄድ ያለውን እርምጃ ቢወስድ ምን ስህተት አለው? ምን ስህተት አለው? የተሳሳተው በግልጽ የምናየው አሁን ያ ያለ አግባብ በሰራዊቱ ላይ ጉዳት ያደረሰ ግንኙነቱን በማውደም ሰራዊቱ ትክክለኛ አመራር እንዳይኖረው በማድረግ ከውስጥም ከውጭም አጥቅጠውታል። ይህ እንግዲህ ጠነኛ የሆነ መቅደም አይደለም። ጥሩ ነገር ለማምጣት ሳይሆን በኢትዮጵያ ጠቅላላ ሁኔታው ውጊያ እንደተከፈተ ነው የሚቆጠረው በእኔ አመለካከት እና አሁን የተጀመረው ውጊያ ሳይፈለግ የተገባበት ውጊያ ህዝብ ለመጉዳት ሳይሆን እነኚህ ሴረኛ የሆኑትን አመራሮችን በቁጥጥር ስር ለማዋል ስለሆነ እንደ ተጀመረው በብቃት መቀጠል የሚገባው መሆኑን በእኔ ጽኑ እምነት አለ። መልካም ጀኔራል መርዳሳ ወደ እርሶ ልምጣት። ሰላማዊ ህዝብ ላይ የሚደርስን አደጋ እንዴት መቀነሱ ይቻላል? አያይዘውም እንዲህ ያለ ውጊያ በከተማ ውስጥ የሚካሄድ ምናልባትም ብዙዎችን የሚመለከት መጠነ ሰፊ ጉዳት እንዳያደርስ ጥንቃቄ የሚጠይቀውን ያህል የተራዘመና የበዛ ጉዳት የሚያስከትል እንዳይሆን ወደ ተጓተተ ብዙ ጉዳትም በረጅም ጊዜ ውስጥ የሚያመጣ ጦርነት ሊቀየር አለመቻሉን በምን ማረጋገጥ ይቻላል? ጀኔራል መርዳሳ ው ይሄ አሁን ጥፋት ያደረጉት እነዚህ ጉንታ የተባሉ አመራር የሚሰጡ ሰዎች ትልቅ ስህተት ሰርቷል። ሁለት ነገር ተሳስተው አንደኛ እነሱ እያጠፉ ጥፋተኛ እየሆኑ ምንም ሳይሆኑ በማዕከላዊ መንግስት ያልሆነውን ነገር እየተናገሩ ያልሆነውን ነገር እየፈጸሙ አፈንግጦ እያሉ ምናልባት ማዕከላዊ መንግስት ነው መጀመሪያ ጦርነት መግፋት የነበረ ህግን ለማስከበር እነሱ ሲመሄዱባቸው ጊዜ ቶክስ ቢከፍቱ ኖሮ በእውነት ቢከፈል ኖረው ትክክለኛ እንድመማካከል የተከፈተ ይመስላል። አንደኛ አስቀድሞ ምንም ሳይሆኑ በሰላም የኖረውን ሁለት አመት ተኩል በሰላም የኖረው ሌላ ቦታ ጦርነት፣ መፈናቀል፣ መሞት እያለ ትግራይ ግን በሰላም ይኖር ነበር። የመጀመሪያ እሳት ያቀጣጠሉት እሳት የለኮሱት ህዝቡን ማቃጠል የጀመሩ ራሳቸው ነው። ሲታት ነው ይሄ። ሁለተኛ ውጋውን ካሰቡ ህዝቡ ውስጥ ተቀምጦ ከተማ ውስጥ ሆኖ አይደለም መዋጋት ያለባቸው፣ ወታደራዊ መሬት ይዞ ነው መዋጋት ያለባቸው። መቀሌ ውስጥ ሆኖ እንዴት ውጋ ይከፈታል? ከተማ ውስጥ የሆነ ውገ መክፈት ያለ እነሱ ሲተኩሱ ህዝቡ ደግሞ አጸፋ ሌላው ተቃራኒ ደግሞ ሲተኩስ ከተማ ውስጥ ያለው ህዝብ መ ህጻናቱ ሽማግሌዎቹ፣ ነፍሰ ጡሮቹ ብዙዎቹ ይጎዳሉ። ይህን አውቆ መጀመሪያ ወጥቶ ወደ ወታደራዊ ውጊያ የሚገባ ከሆነ ወታደራዊ መሬት ከከተማ ውጭ ማያዝ ነበረበት። ምሽግ አዘጋጅተው በዛ ምሽግ መዋጋት ከምንልበት አሁን በከተማ ውስጥ መሽጎ የሚዋጋ ከሆነ ህዝቡ አይጎዳም ማለት አይደለም። እዛ ቢኤም አለ መመርፍ አለ አየር መቃወማዎች አሉ ታንኮች አሉ። እነሱ ለማጥባት የሚሰነዘረው ሰላማዊ ግን ያጣው ይሄ ይሄ ትልቅ ጉዳት ነው። ግን መደረግ ያለበት በተቻለ መጠን በተቻለ መጠን በሁለቱ ወገን ሰላማዊ ህዝብ መጎዳት የለበትም። በሁለቱም በኩል ደግሞ ቁስለኛ ቢገኝ ሁለቱም ደግሞ እኩል መከዛ ቁስለኞች የሕክምና እርዳታ ማግኘት አለባቸው። ሌላ የግፍ እስካሁን ድረስ ሰሜን እዚህ ላይ የፈጸሙት ግፍ በእውነቱ አሳፋሪ ነው። ተመሳሳይ ነገር መደረግ የለበትም። ሰብአዊ መብት መከበር አለበት። በዚህ በጦርነቱ ምክንያት እየተሰደዱ ነው ያሉት። ይሄንንም አስንትን ማለት አለባቸው። ስለዚህ እነሱ ውጊያ ውስጥ ገብተዋል። ህዝብን እያቃጠሉ ነው። አሁንም መፍተው እነሱ እጅ ነው፣ እነሱ እጅ ነው የሚለው ምንድን ነው? እነሱ በሰላማዊ ህዝብ በሽማግሌዎች እጃቸውን ቢሰጡ መንግስት ህዝብ የሚሰጣቸውን ይስጣቸው። አንድ እኮ አንድ ወታደር ውጊያ ውስጥ ገብቶ እኮ ህይወቱን መስዋዕትነት አድርጎ ከሚቃጠለው ህይወቱን አሳልፎ የሚሰጠው ሌላ ሀገሬ ከሚበደል ህዝቤ ከሚዋረድ እኔ ልሙት ብሎ እኮ ነው ውጊያ ውስጥ የሚገባው። እነሱም እኔ እኛን ለህዝባችን ስንል ለትግራይ ህዝብ ስንል ለህጻናቱ፣ ለአረጋዋኑ፣ ለነዚህ ለእናቶች ለእኛ መስዋዕት የሚሆን እኛ የትግራይ ህዝብ መሪዎች የነበረ ሀገራችን የተቻለን ሀይል ሰርተናል፣ አልሰራችሁም፣ አጥፍታችሁም፣ ባህላችሁ እናንተ የኢትዮጵያ ህዝብ ፍርዱን ይስጠን ብሎ እጃቸውን ቢሰጡ የሚሻል ይመስለኛል። ይሄንን ካደረጉ ውጊያው ሚቀ ከውጊያ የምናተርፈው ነገር የለም። በዚህ በሁለቱ ወገን ሰው ነው የሚሞተው፣ ሀብት ነው የሚባክነው፣ ሀብት ነው የሚካተለው። እነዚህ ደግሞ አሳጠር የምትሉት እነሱ ነው። መልካም። ጀነራል፣ መስፍን ወደሶ ልመለስ። መፈጠር ያልነበረበት ነገር ግን አንዴ በሰሜኑ እዝ ላይ ጥቃት ከተፈጸመ በኋላ ምርጫ ያልነበረው ወታደራዊ ግጭት ነው ነው ያላችሁት። በተመሳሳይ ሶስታችሁም ውጊያው እየተካሄደ ነው እና ጀነራል መስፍን በከተሞች ውስጥ ጭምር የሚካሄድ ውጊያ እንደመሆኑ፣ ቀደም ብሎ እንደተባለው በድንበር ያለ እንዳለመሆኑ፣ በግጭቱ ጠባይ በነበረው ሁኔታ ከተሞች ውስጥ ጭምር የሚካሄድ እንደመሆኑ እንዲህ ባለ ውጊያ ከተፋላሚ ወገኖች ውጪ ሰላማዊ ዜጎች ላይ የሚደርሱ ጉዳቶችን እንዴት መቀነስ ይቻላል? እርስዎ የአየር ኃይል ጀኔራል እምኖት፣ እና በተለይ የቦምብ ድብደባዎችን በተመለከተ የተለያዩ ድምፆች እንሰማለን። በህወሓት በኩል ወይም በትግራይ ክልል መንግስት በኩል ዩኒቨርሲቲ ላይ ተጣለ የተባለ ዜና ሰምተናል። ኢላማ ያደረገ ጥቃት ነው እየተፈጸመ ያለው ሲሉ ይከሳሉ። በኢትዮጵያ መንግስት በኩል ደግሞ አብያተ ክርስቲያናትን፣ ትምህርት ቤቶችን የመሳሰሉ ህዝብ የሚበዛባቸውን ቦታዎች ሆን ብለው መሸሸጊያ ያደርጋሉ። ይህን አይነት ሁኔታ እንዲፈጠር የሚል ክስ ይሰማል። እንዴት ነው ሰላማዊ ዜጎች በማይገዱበት ወይም ጉዳቱን መቀነስ በሚቻልበት ሁኔታ እንዲህ አለ ከተማ ውስጥ ህዝብ የሚበዛበት ቦታ የሚደረግ ወታደራዊ ግጭት ሊከናወን የሚችለው? ጀነራል መስን መልካም። ይሄ መቼስ የሚካሄደው ጦርነት ነው በሁለት ቡድኖች መካከል የራሳቸውን የውጊያ የበላይነት ለማስፈን የሚደረግ ታክቲካል የሆነ አካሄድ አለ እና በዚህ መካከል በተቻለ መጠን በተቻለ መጠን የሰላማዊ ህዝብ መኖሪያን የሰላማዊ ህዝብ ያለበትን አካባቢ ማጥቃት ለሁለቱም ተዋጊ ወይም ደግሞ ተፃራሪ ቡድኖች የሚሰጠው ጥቅም የለም። ምክንያቱም ሁለቱም ቡድኖች የህዝቡን ወገንተኝነት ወይም ደግሞ ህዝብ እነሱን እንዲደግፍ ይፈልጋሉ። የሆነ ሆኖ ግን አንዳንድ ጊዜ ከቁጥጥር ውጭ የሆነ